Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ በየቀኑ ከምናሰማው የአንድ ሰዓት ፕሮግራም የዛሬ ቅዳሜ ከዚህም ከዚያም ዝግጅት ጀመረ። ¶¶ በኢትዮጵያ እስር ቤቶችና ፖሊስ ጣቢያዎች ውስጥ የሕይወት መጥፋትን የጨመሩ ኢሰብአዊ አያያዞች ይፈጸማሉ የሚሉ ተከታታይና ተደራራቢ ሮሮዎች እየተሰሙ ናቸው። ሱ እንደሚለው አስራአምስተኛ ተከሳሽ እሱ ጋ ነው አብሮ የተደበደበው። እኔ እያየሁ ፊቴ ላይ ነው የደበደቡት ነው የሚለው። በድብደባው ምክንያት ነው ህይወት ያለፍ ነው የሚለው። በየቀኑ ወደ ፍርድ ቤት በመጡበት ቁጥር አሁን ዛሬም ጥሙር ማለት ነው በየቀኑ እንደበደባለን ብሎ በየቀኑ ለፍርድ ቤቱ አቶ ሰ ያቀርባሉ። በአገሪቱ ወደ መቶ አምስት የሚሆኑ ማረሚያ ቤቶች አሉ። ስለዚህ በክትትል ወይም ደግሞ በጥናት መስፈርት መሰረት ቢያንስ አስር ከመቶ ያህሎቹን ብናይ ባለፈው አመት ግን ሁሉንም አብዛኛዎችን ለማየት ማለት ነው። ማረሚያ ቤቶች የህግ ታራሚዎችን ሰብአዊ መብት ብሎ ነው የሚይዘው። በምሽቱ ዘገባ ይዘናል በዚህ ጉዳይ ላይ ጤና ስጥልና፣ አድማጮች እንደምን አምስታቸዋል ዛሬ ጥቅምት 18 2010 ዓ ም ነው። በዓለም ዜና የሚጀምረው ፕሮግራማችን ሁለተኛው አጋማሽ ሙዚቃ ቃና እስከሚቀርብበት ጊዜ ድረስ ቀደም ሲል በቅንጨባ ያሰማናችሁ ልዩ ዝግጅት ይቀርባል። መልካም ምሽት እመኛለሁ። በቅድሚያ ዜና እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳኝ ፍሳሐዬ ነኝ። ልዩ ካውንስል ሮበርት ሚለር የሚመሩት ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ ገብታለች የሚለውን ክስ የሚመረምረው የዩናይትድ ስቴትስ ፌዴራላዊ አካል የመጀመሪያው ክስ በይፋ እንዲመሰረት አጽድቋል። ክሱ እንደሚመሰረት ትላንት አርብ ያሳወቁት የሚዲያ ዘገባዎች ናቸው። ስለ ጉዳዩ መጀመሪያ የዘገበው ሲኤንኤን የተባለው የዜና ስርጭት ሲሆን ክስ የሚመሰረትበት ማንኛውም ክፍል በመጪው ሰኞ ሊያዝ እንደሚችል ምንጮች መግለጻቸውን ጠቅሷል። ክሱ ምን እንደሆነ ግን ግልጽ አይደለም። ሚለር መስሪያ ቤት ላይ ቃል አቀባይ ስለ ጉዳዩ እንዲያብራሩ ከሲኤንኤን ጥያቄ ሲቀርብላቸው ከመናገር ተቆጥበዋል። ሚለር በበኩላቸው እስካሁን ባለው ጊዜ ስለ ምርመራው የተነፈሱት ቃል የለም። ከስልጣን የተወገዱት የካታሎኒያ ፕሬዚደንት ካርተስ ፒድሞንት ያስወገዳቸውን ካቢኔ ውሳኔ እንዲቀበሉ የስፓኝ ማዕከላዊ መንግስት ካዘዛቸው በኋላ ለካቶሊያ ነጻነት መታገል ቀጥላለሁ ሲሉ ዛሬ ቃል ገብተዋል። ራሱን ያስተዳድር የነበረው የካታሎኒያ ክልል አሁን በማድሪድ ቁጥጥር ስር ውሏል። የካታሎኒያ ምክር ቤት ክልሉ ከስፓኝ እንዲገነጠል ትላንት በሙሉ ድምፅ ከወሰነ ሰዓታት ካለፉ በኋላ የስፓኝ ጠቅላይ ሚኒስትር ማሮኒያ ራጃይ የካታሎኒያን ምክር ቤት አፈረሱ። ጠቅላይ ሚኒስትሩ ክልላዊ ምክር ቤት ከማፍረስ አልፈው እንደ አውሮፓ አቆጣጠር ታህሳስ አንድ ቀን በካታሎኒያ የቅድሚያ ምርጫ እንዲካሄድ ጥሪ አቅርበዋል። የካታሎኒያን ከፍተኛ የፖሊስ መኮንኖችን ከስልጣን አውርደዋል። ከስልጣን የተወገዱት የካታሎኒያ ፕሬዚደንት በበኩላቸው የካታሎኒያን መንግስት ሊያፈርስ የሚችለው ክልላዊ ምክር ቤት ብቻ ነው በማለት ነጻ ሀገርን ለመገንባት መስራቱን እቀጥላለሁ ብለዋል አስቀድሞ በተቀረጸ መግለጫቸው። አንድ የፈረንሳይ ፍርድ ቤት የኢኳቶሪያል ጊኒ ምክትል ፕሬዚደንት ቴዎዶሪን ኦቢያንግን ባለፈው አርብ የሶስት ዓመታት እስራት በይኖባቸዋል። ይሁንና አሁኑኑ አይታሰሩም የሀገራቸውን ገንዘብ ፈረንሳይ ውስጥ የቅንጦት ንብረቶችንና ሌሎች ጥሪቶችን ለመግዛት አውለውታል በሚል ክስ ነው የተፈረደባቸው። ቴዎዶሪን ኦቢያንግ የኢኳቶሪያል ጊኒ ፕሬዚደንት ቴዎዶሮ ኦቢያንግ ልጅ ናቸው። ተከሳሹ ቴዎዶሪን ኦቢያንግ የ35 ሚሊዮን ዶላር ቅጣትም ተበይኖባቸዋል፣ ግን አሁን እንዲከፍሉ አይገደዱም። ፈረንሳይ ውስጥ ያለው ንብረታቸውንና ጥሪታቸው እንዲያዙ እንዲያዝ ፍርድ ቤቱ አዟል። ሻምፕስ ኤሊዜ በተባለው ዝነኛ የፓሪስ ጎዳና አጠገብ ያለው ባለ አንድ መቶ አንድ ክፍሎች ቤት ከሚያዙት ንብረቶች መካከል ነው። 123 ሚሊዮን ዶላር የሚያወጣው ቤት ዲፕሎማሲያዊ ህንፃ ነው ይላል የኢኳቶሪያል ጊኒ መንግስት። ዛሬ በሶማሊያ መዲና ሞቅዲሾ ሁለት መኪና ውስጥ የተጠመዱ ቦምቦች ፈንድተው ቁጥራቸው ያልታወቀ ሰዎች ተገድለዋል። እማኞች እንደሚሉት ታጣቂዎች ናሳ አብዱል በተባለ ምግብ ቤት በር ላይ በፈንጂዎች የተሞላ ተሽከርካሪን ካፈነዱ በኋላ ሆቴሉን ወረዋል። በመጀመሪያው ፍንዳታ አስር ሰዎች ተገድለው ስድስት እንደቆሰሉ ተገልጾ ነበር። ይሁንና ሆቴሉ ውስጥ ውጊያ እንደቀጠለ እማኞች ተናግረዋል። አካባቢው በጸጥታ ኃይሎች ታሽጓል። ናሳ አብዱል የተባለው ሆቴል የሶማሊያ ቤተ መንግስት ህንፃ አጠገብ የሚገኝ ሲሆን ሚኒስትሮችና የምክር ቤት አባላት የሚገኙባቸው የሀገሪቱ ፖለቲከኞች ያዘወትሩታል። የኢጣሊያ አቃቢያነ ህግ በብዙ ሺህ የሚቆጠሩ አፍሪካውያን ፈላሾችን ህገወጥ በሆነ መንገድ ወደ ኢጣሊያ አሸጋግሯል በሚል ክስ የተያዘውን ኤርትራዊ ነጻ ሊያደርግ የሚችል የዲኤንኤ ምርመራ ውጤትን አንቀበልም ማለታቸው ተዘግበዋል። የመድኃኒት ተስፋማርያም በርሀ የፍርድ ሂደት ከአንድ አመት በላይ በሆነ ጊዜ የቀጠለ ሲሆን ተከሳሹ በስህተት የተያዘ መሆኑን የሚያሳዩ ማስረጃዎች እየቀረቡ ናቸው። የተከሳሹ ጠበቃ ሚሸል ካትሮፓ ባለፈው አርብ በተካሄደው የአርባ አምስት ደቂቃ ፍርድ ሂደት ህገወጥ አሸጋጋሪው ተከሳሽ ሳይሆን ሌላ ተመሳሳይ ስም ያለው ነው ሲሉ ተከራክረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አሁን ወደ ቅዳሜ ወቅታዊ ዝግጅታችን እናልፋለን። በኢትዮጵያ እስር ቤቶችና ፖሊስ ጣቢያዎች ውስጥ የሕይወት መጥፋትን የጨመሩ ኢሰብአዊ አያያዞች ይፈጸማሉ የሚሉ ተከታታይና ተደራራቢ ሮሮዎች እየተሰሙ ናቸው። የኢትዮጵያ ሰብአዊ መብት ኮሚሽን ፖሊስ ጣቢያዎችንና ማረሚያ ቤቶችን ከአንድ ዓመት ለዘለቀ ጊዜ እየፈተሸ መሆኑንና ሪፖርቱን በቅርቡ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ አስታውቋል። ዓለም አቀፍ ቀይ መስቀል ኮሚቴም ሁሉን ፌዴራልና የክልል የእስር ስፍራዎችን ለመጎብኘት ፍቃድ እንደተሰጠው አመልክቷል። ሰሎሞን አባተ የተለያዩ ወገኖችን አነጋግሮ ያጠናቀረው ዘገባ ቀጥሎ ይሰማል። በአዋጅ ቁጥር አንድ እዝባር 1987 ናሐሴ 15 987 ዓ ም የወጣውና ዛሬም ሥራ ላይ ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት ከአንቀጽ 14 አንስቶ በክፍል አንድ ከደነገጋቸው ሰብዓዊ መብቶች ከመጀመሪያው አንስቶ እስከ አንቀጽ 23 የተደረደሩት በቀጥታም ይሁን በተዘዋዋሪ የተያያዙና በሕግ ጥበቃ ሥር የሚገኙ ሰዎችን የሚመለከቱ ናቸው። እነዚህ ድንጋጌዎች ማንኛውም ሰው የማይደፈርና የማይገሰስ በሕይወት የመኖር የአካል ደህንነትና የነጻነት መብት እንዳለው በሕግ በተደነገገ ካልሆነ በስተቀር ሕይወቱን እንደማያጣ በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት እንዳለው ያረጋግጣሉ። ሕገ መንግሥቱ ኢሰብዓዊና የጭካኔ አያያዝን የኃይልና የማስገደድ ምርመራን ይከለክላል። የተያዙ ሰዎች ከቤተሰቦቻቸው፣ ከጠበቆቻቸው፣ ከሐኪም ጋር የመገናኘት መብት እንዳላቸው ያዛል። የሕገ መንግሥቱን ገጾች ያገላብጡና ይመልከቷቸው። መብቶችዎን ይወቁ። የራስዎንም መብቶች እንዲያስከብሩ የሌላውንም መብት እንዳይረግጡ ቢያንስ ሊወናጨፉ የሚችሉባቸውን ወሰኖች ያመላክቶዎታል። እጆችዎን ከመሰናዘሮ ቃታ ከመወልወሎ በፊት የሰው ልጅ ሰብአዊ ፍጡር በመሆኑ ብቻ ምን ያህል የተከበረ እንደሆነ ጥቂት ቆም ብለው እንዲያስቡ ለሕሊናዎ ጊዜና ዕድልን ይቸርዎታል። ይህንን ሕገ መንግሥት መሪዋ አድርጋ እንደምትንቀሳቀስ የምትናገረው ኢትዮጵያ በሰብአዊ መብቶች አያያዟ ላይ የሚነሱባት ክሶችና ውንጀላዎች ከመንደርና ከቀበሌ አንስቶ በብሔራዊና በዓለም አቀፍ መድረኮች ቁጥራቸው ብዙ፣ ስፍራቸው በአጭር ተነግሮ የማያልቅ ነው። በየአጋጣሚው ከሚስተዋሉ ጥሰቶች እስከ አደባባይ በሰልፈኞች ላይ እስከሚፈጸሙ መደዳ ግድያዎች ናቸው ጥፋት እየተባሉ የሚነሱባት። በእርግጥ መንግሥቷ ከጥፋት የጸዳሁ ነኝ ብሎ ባይምልም የብዙ ነገር ጀማሪ ነንና ችግሮች እዚህም እዚያም ሊታዩ ይችላሉ እያለ ከመራሔ መንግሥቱ እስከ አካባቢ ባለሥልጣናት ቢናገርም በየመድረኩ ከሀገራዊም ሆነ ከዓለም አቀፍ ተቋማትና ድርጅቶች የሚቀርቡበትን ክሶች በግንባር ሲያስተባብልም ይሰማል። የጠላት ወሬ ናቸው ነው የሚላቸው። ረገጣዎቹ ይካሄዳሉ የሚባሉት በራሱ በመንግስቱ የጸጥታና የማረሚያ ተቋማት ቁጥጥር ስር በየፖሊስ ጣቢያውና በየወህን ቤት ውስጥ ባሉ የሕግ ታራሚዎችና ጉዳዮቻቸው ገና እየታዩ ባሉ ተመርማሪዎችና ችሎት ተመላላሾች ላይ ነው። በዚህኛው ክስ አስራ አምስተኛ ተከሳሽ ነው በተሻሻለው አለማየሁ ዋቂ ይባላል። እሱ ባለፈው ቀጠሮ አልመጣም። ለምና አልመጣም የሚለው ዛሬ ተገልጿል። እሱ በህይወት የለም፣ እስር ቤት ህይወቱ አልፏል። የተባለው ጳውሎስ ሆስፒታልም የህክምና ውጤት ልኳል። እስረኞቹም እንዲሁ ልጁ በህይወቱ ማለት ገልጸው ምክንያቱንም ለፍርድ ቤቱ አስረድተዋል። ማን ነው ይሄን ምክንያት ያስረዳው? አንደኛ ተከሳሽ ብስራት አበራ ነው። ምክንያቱም ያስረዳው እሱን በሚለው አስራ አምስተኛ ተከሳሽ እሱ ጋ ነው አብሮ የተደበደበው። እኔ እያየሁ ፊቴ ላይ ነው የደበደቡት ነው የሚለው በድብደባው ምክንያት ነው ህይወቱ ያለፈ ነው የሚለው። በነገራችን ላይ የችሎት ረዘም ላለ ጊዜ የቆየው ብስራት ከመጀመሪያው ከችሎቱ ከጀመረበት ጊዜ ጀምሮ አልተቀመጠም እሱ ነው የሚለው ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረድጠው እንደገደቡት ነው የሚናገረው። ከዚህ ባሻገር ግን በስራት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደ እዛ እስር ቤት አልሄድም። በገዳዮች እጅ ነው ያለሁት። ፍርድ ቤቱ እዚሁ ላይ መፍትሄ እንዲያስተላልፍልኝ እፈልጋለሁ። እስር ቤቶቹ አብዛኞቹ እስር ቤቶች የስቃይ እስር ቤቶች ናቸው። ነገር ግን ከቂሊንጦ የማይሻል እስር ቤት አለ ብያለሁ። ምንም ማዕከላዊም ይሁን ቃሊቲም ይሁን እንድትቀይሩኝ እፈልጋለሁ። እንደዛ ካልሆነ ግን አልሄድም ብሎ እስረኞቹም፣ ችሎት ጨርሰው ሌሎቹ ጓደኞቹ ከወጡ በኋላ እሱ አልወጣም ብሎ ፍርድ ቤቱ ችሎቱ ሁለት ሶስት መዝገቦችን ካየ በኋላ ነው ፍርድ ቤቱ ምንም እንደማያደርግ እንዳስታወቀ በኋላ የወጣው። ነገር ግን አሁንም ተመልሶ ገብቷል። ችሎቱ በር ላይ እንዳለ አንድ እስረኛ ከችሎቱ ሲወጣ ይታሰራል ከ ካቴና አጥብቀውብኛል ተውብኛል ብሎ እንደገና ለፍርድ ቤቱ ሊያስረዳ ገብቷል። ፍርድ ቤቱ ግን የተለየም ትእዛዝ አልሰጠውም። በቪኦኤ ከተሰማ ዘገባ የተቀነጨበና በፌዴራሉ ከፍተኛ ፍርድ ቤት ሦስተኛ ወንጀል ችሎት ሰሞኑን ታድሞ የነበረ ጋዜጠኛ ካየው የተናገረውን ነው ቀንጭቤ ያሰማኋችሁ። ቅሊንጦ ውስጥ ባለፉት አራት ወራት ሦስት እስረኞች በምርመራና በድብደባ መገደላቸውን ተከሳሾች ለዳኞች አቤት ብለዋል። ከአምስት መቶ በላይ ደንበኞቻቸውን ጉዳዮች በየዕለቱ በተለያዩ የወንጀል ችሎቶች እየተከታተሉ መሆናቸውን የገለጹልኝ ጠበቃው ወንድሙ ኢብሳን በስልክ አግኝቼ አነጋግሬ ነበር። ወደ ፍርድ ቤት በመጡበት ቁጥር አሁን ዛሬም ጭሙር ማለት ነው በየቀኑ እንገባደባለን ብሎ በየቀኑ ለፍርድ ቤቱ አቤቱታ ያቀርባሉ። ፍርድ ቤቱ እንዲህ ዓይነት ጥሰት ካለ ጽፋችሁ በጠበቃችሁ አማካኝነት በራሳችሁ አማካኝነት አቅርቡ ነው ብሎ ይሄን በተደጋጋሚ ያቀርባሉ። የሚቀርቡ ነገሮች በሙሉ ለአቤቶጠነት ይል ይቀርባሉ እንጂ በተቀዳ ቀን ይወሰዱ አሉልም። አጠቃላይ ሲታይ አሁን ያለው የኢትዮጵያ ሕገ መንግስት አተረጓጎሙ በጣም አስቸጋሪ እና አጣጥም ውስጥ የገባበት ነው እንደ እንደሚመስለኝ አሁን እንደ ተቋም ሳይሆን እንደ ቂሊንጦ ደግሞ እንደ ቃሊቲ ማረሚያ ቤት ሳይሆን እያንዳንዱ የማረሚያ ቤት ወታደር የራሱ እንደ ንጉስ ማለት ነው የፈለገውን ጉዳይ ይዛል። ይሄ ወታደር እንዲበደለኝ እንዲደበደበኝ ሚሰከሪ ገለ ሚሰከሪ ገለ ረጋት ገለ እንደዚህ ተብሎ በየቀኑ የሚሰማው ሮሮ። ፍርድ ቤቱ ሪፖርት አቅርቡ ብሏል። ሪፖርቱ ሲቀርብ የማረሚያ ቤቱ ኃላፊዎች ይቀርባሉ። ባሉ በሚቀርቡበት ጊዜ ኪደት ነው አላደረግንም፣ አልፈጸምንም፣ ሐሰት ነው ምሉት። በአንድ ወታደር ላይ ግን አንድ ቤተሰብ የለም። ሌላው ደግሞ ሕክምና በሚደረግበት ጊዜ ተገቢ ሕክምና በየጊዜው አይደረግም። ለምሳሌ አቶ አያላ ቦንሳ የሚባል ሌላ ጋር በእኛ ክረምት ላይ የሞተው ቤተሰቦች እና ጓደኞቹ እንደምሉት ተገቢ ሕክምና ባለማግኘት ለምሳሌ ቅድም እንዳልኩት ሳለ ሐኪም ሪፈር ካደረገ በኋላ ከአስራ አምስት ቀን በላይ ቆይቶ ወደ ቃሊቲ ሆስፒታል እንደሄደ፣ ቃሊቲ ሆስፒታል ሲደርስ በሽታው በጣም ከአቅም በላይ ስለሆነ አንቺ ልመምር ሪፌር እንዳደረጉና ልጁ ቀውሎ ደርሶ ወደየቱ እንዳለፈ ሌሎችም እንደዚ እስከ ትላንቱን ድረስ የሚሰሙ ነገሮች አሉ። ታራሚዎቹ በየቀኑ ሲመጡ ሰብአዊ መብታችን ተደፍሯል፣ ቅሊንጦ ማረሚያ ቤት ውስጥ ተፈጽሟል ወይም እየተፈጸመ ነው የሚባለውን የሕገ መንግስት ጥሰትና የመብቶች ረገጣን አስመልክቶ ጉዳዩን አጣርቶ እንዲያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን በፍርድ ቤት ትዕዛዝ ተሰጥቶት ነበር። ትናንት በስተያው ረቡዕ ቀጠሮ የተባለውን ሳያቀርብ ቀርቷል። ወደ ኮሚሽኑ ደውዬ የሕዝብ ግንኙነት ዳይሬክተሩን አቶ ብርሃኑ አባዲን አነጋግሬ ነበር። መስሪያ ቤታቸው ያካሄደውን ምርመራ ውጤት ዝርዝር እንደማይነግሩኝ ገልጸውልኛል። ለምን? የታዘዙት በዳኛ ነውና ለዳኛው ከማቅረባቸው በፊት ለሚዲያ መንገር አግባብ ሆኖ አላገኙትምና የሚያግባባ ምክንያት ነው። ከዚህ የተናጠል አጋጣሚና ትእዛዝ በተጨማሪ ግን በየፖሊስ ጣቢያውና በየወህኒ ቤቱ ያለውን ሁኔታ ኮሚሽናቸው በቅርብ ይከታተል እንደሆነ ጠይቄያቸው ነበር። አቶ ብርሃኑን፣ በመደበኛነት የክትትል ስራ እናካሄዳለን። ባለፈው ዓመት አካሄደናል። የክትትል ሪፖርት አዘጋጅተን ለሕዝብ ተወካዮች ምክር ቤት ለማቅረብ በዝግጅት እያለን የሕዝብ ተወካዮች ምክር ቤት ለክረምት በመዘጋቱ ምክንያት በዚህ ዓመት እንድናቀርብ መግባባት ላይ ከተደረሰ በኋላ ባለፈው ዓመት ያካሄድነው እንዳለ ማቅረብ አስቸጋሪ ስለሚሆን በዚህ በመስከረም ወር ስምሪት አካሂደን ከተመረጡ ቦታዎች ሳምፕል የሚሆን ምንድን ነው አዲስ ነገር አለ ወይስ፣ ባለፈው አመት ካየነው የተሻሻለ ነገር አለ ለውጥ አለ የሚሉትን ነገር ለማረጋገጥ ያህል አሁን በመስከረም ወር በድጋሚ በመረጥናቸው የማረሚያ ቤቶችና ፖሊስ ጣቢያዎች ላይ ክትትል ተካሂደዋል። ስለዚህ አሁን ይህንን ያካሄድነውን ክትትል መሰረት አድርገን ሪፖርቱ እየተጠናቀረ ነው ያለው በዚህ በሁለት ሳምንት ጊዜ ውስጥ ጥቅምት ወርስ መገባደጃ ላይ ለህዝብ ተወካዮች ምክር ቤት ሪፖርታችንን እናቀርባለን። እነዚህ ናሙና የሚባ የሚባሉ ቦታዎችን ወይም እስር ቤቶችን ወይም ፖሊስ ጣቢያዎችን ስታነሱ ምንድን ነው መመዘኛችሁ? በምንድን ነው የምታወጧቸው እነዚያ ናሙናዎች? በአገሪቱ ወደ መቶ አስራ አምስት የሚሆኑ ማረሚያ ቤቶች አሉ። ስለዚህ በዚህ በክትትል ወይም ደሞ በጥናት መስፈርት መሰረት ቢያንስ አስር ከመቶ ያህሎቹን ብናይ ሌሎችም ይገልጻሉ ከሚል ነው። ነገር ግን ባለፈው አመት ግን ሁሉንም አብዛኛዎችን ለማየት ነው ሙከራ ያደረግነው። ፖሊስ ጣቢያዎችም እንደዚሁ። ነገር ግን የተመረጡ ማሳያ የሆኑ እንደገና ደግሞ ባለፉት ክትትል በምናካሄድበት ጊዜ ጎላ ያሉ ችግሮች የነበሩባቸው እና እነዚህ ችግሮች መቀረፋቸውና ለመቀረፋቸውን ለማረጋገጥ የሚያስችለን የነሱ መታየትና የነሱ ችግር መስተካከልና ለመስተካከል ለሌሎቹም እንዲስተካከሉ መንገድ ይከስታል። በምናቀርበው ምክረ ሀሳብ ላይም የእነሱን ችግሮች አቅርበን እንዲስተካከሉ ስናቀርብና ተቀባይነት ሲያገኝ የሌሎች ማረሚያ ቤቶች እና ፖሊስ ጣቢያዎች ችግርም እንዲፈታ መንገድ ይከፍታል ብለን የምናምንባቸውን ቦታዎች ነው የምንመራው። ስለዚህ አንደኛው ባለፉት ጊዜያት ክትትል ስናካሄድ ጎላ ያሉ ችግሮች የነበሩባቸው እንደ መነሻ እንወስዳለን። ሁለተኛ ነገር ደግሞ ከታራሚዎች ከታራሚ ቤተሰቦች አቤታ የቀረበባቸው ካሉም እነሱም እንደ አንድ ተጨማሪ በናሙናነት እንወስታቸዋለን ማለት ነው። አሁን ግን የአሁኑ በመስከረም ለናሙና የመረጥናቸው ግን ባለፈው ዓመት በዛ ያሉ ማረሚያ ቤቶች እና ፖሊሲ ጣዎች ክርክር ስላካሄድን እና ያ ሪፖርትም ኦልሬዲ ስላዘጋጀ ነው ነገር ግን እንዳለ ያንን ሪፖርት አሁን ጥቅም ማቅረብ ከጊዜ አንጻርም አንዳንድ ለውጦች ካሉ ወይም አንዳንድ ያልተለወጡ ነገሮች ካሉ አብዴት ለማድረግ እንዲያመችን ብለን ከክትትላችን ያየናቸው እና መሻሻልና ለመሻሻል ለመረጋገጥ ይረዳሉ ብለን ያሰብናቸውን እንደ ናሙና አድርገን መርጠን ድጋሚ ክልክል አድርገናል። ይህ ጥቅል ሪፖርት በዚህ በጥቅምት መጨረሻ ለሕዝብ ተወካዮች ምክር ቤት እንደሚቀርብ የነገሩኝ አቶ ብርሃኑ አባዲ፣ ምንም እንኳ ከዚያ በፊት በዝርዝር ጉዳዮችና ግኝቶቻቸው ላይ ለመነጋገር አይፍቀዱ እንጂ ችግሮች መኖራቸውን ሪፖርታቸውን እንደሚያሳይ ከማብራሪያቸው መረዳት ችያለሁ። ወደዚያ ጉዳይ ጊዜው ሲደርስ እንመለሳለን። ለዛሬ ግን ለምን ይሆን ለትናንትናው ቀጠሮ ኮሚሽኑ በዳኛው ትዕዛዝ መሰረት ሪፖርቱን ያላቀረበው? ያላቀረብንበትም ምክንያት ያልተጨረሱ ጉዳዮች ስለነበሩ ነው። ባለሙያዎቻችን ሌሎች ተጨማሪ የምርመራ ስራዎችን በመሰማራታቸው ምክንያት እዚህ አጠቃላይ ከሀገሪቱ አልፎ አልፎ ከሚያጋጥሙት ከግጭት ጋር የተያዙ ጉዳዮች ወቅታዊ ጉዳዮችንም መሰረት አድርገው መማሪያዎቻችን ስለተላኩና አጣዳፊና ቅድሚያ የሚሰጣቸው ጉዳዮች በማጋጠማቸው ምክንያት የመጨረሻው የምርመራ ሪፖርት ላይ ባለመድረስ ነው እንጂ በሚቀጥለው ቀጠሮ እንደሚቀርብ ነው። ለመሆኑ ለፍርድ ቤት ትዕዛዝ የኢትዮጵያ ሰብአዊ መብት ኮሚሽን ምን ያህል ክብደት ይሰጣል? ምን ያህል ክብር ይሰጣል? በሀገራችን የዳኝነት ስልጣን የፍርድ ቤቶች ነው። ስለዚህ በማንኛውም ከዳኝነት ጋር የተያዙ ጉዳዮች የኢትዮጵያ ሰብአዊ መብት ኮሚሽን ብቻ ሳይሆን የሀገሪቱ ከፍተኛው አስፈጻሚ አካልም ተገዥ መሆን አለበት። ስለዚህ እኛ የፍርድ ቤትን ትዕዛዝ ማክበር ራሱ ሰብአዊ መብት ማክበር ጭምር አድርገን ነው የምንወስደው ምክንያቱም የሕግ የበላይነት እንዲከበር ማድረግ ነው። ፍትህ የፍትህ ሂደቱ በተሳካ ሁኔታ እንዲሄድ የማድረግ ጉዳይ ነው። ፍትህ የማግኘት መብት ደግሞ ያው ሰብአዊ መብት ነው። ስለዚህ ስራችንም ነው፣ ኃላፊነታችንም ነው። እንደገና ደግሞ የዳኝነት ስልጣን የፍርድ ቤቶች ስለሆነ ፍርድ ቤት ያዘዘው ጉዳይ ማንም ተቋም፣ ማንም ግለሰብ፣ ማንም ባለስልጣን እናኮር ኃላፊነት ስላለበት ኢትዮጵያ ሰብአዊ መብት ኮሚሽን ከሁሉም በላይ ቅድሚያ የሚሰጠው ጉዳይ አቶ ብርሃኑን ለማብራሪያቸው አመሰግናለሁ። ይሁን እንጂ ክብደቱ በኮሚሽኑ ጠረጴዛ ላይ ምንም ይሁን ምን ፍርድ ቤት ትዕዛዝ የሰጠበት ጉዳይ ሳይሰራ ለተቆረጠው ቀን መድረሱ ሳይረጋገጥ ምን ማለት ይሆን? ያንን ጥሎ ቅድሚያ የሚሰጣቸውን ጉዳዮች መወሰን ምን ማለት ሲሆን በኢትዮጵያ ግንዛቤ ማንም ከሕግ በላይ አይደለም። ማንም ከታዘዘ ሊቀርብ ይገባዋል፣ ሊፈጸም ይገባዋል ማለት አቶ ብርሃኑና ኮሚሽናቸው ለእነዚህና ሌሎችም ጥያቄዎች ምላሽ እንዲሰጡ ተጨማሪ መድረክና እድል ከፍታለሁ። ደግሞም በእርግጥ ዳኛና ችሎት በኢትዮጵያ በማንም ቢሆን በማን ሊከበር ይገባዋል ይከበራል ከተባለ በመጪው ቀጠሮ ዳኛው ይህንን መጠየቃቸው አይቀርምና ኮሚሽኑ መልስ ማዘጋጀት ሳይኖርበት አይቀርም። ይህ በእንዲህ እንዳለ ግን የሰብአዊ መብቶች ጉዳዮችን እንዲከታተል በመንግሥት በጀት የሚንቀሳቀስ ተቋም ሆኖ ሳለ ለምን ይሆን ኮሚሽኑ በእያንዳንዱ ውህኒና እስር ቤት ውስጥ ያለውን ሁኔታ ያለማቋረጥ ቀን ከሌት የማይከታተለው? አቶ ብርሃኑ ይመልሳሉ። የኢትዮጵያ ሰብአዊ መብት ኮሚሽን ሁለት የበጀት ምንጭ ነው ያለው። አንደኛው በመንግስት የሚመደብለት በጀት ነው። ይሄ መንግስት የሰብአዊ መብት እንዲከበር ያለውን ቁርጠኝነት የሚያሳይ ይሆናል። ፍሬች ፕሪንስፕል ተብሎ የሚጠቀሰው እና በየሀገር ያሉት ብሔራዊ የሰብአዊ መብት ተቋማት የሚያሳደው ሕግም መንግስት በጀት መመደብ እንዳለበት አስፈላጊ ገዛ ማድረግ እንዳለበት ይደነግጋል። በዚህ መሰረት መንግስት በጀት ይመደባል። ነገር ግን በመንግስት በጀት ብቻ መንጠልጠል ደግሞ የራሱ የሆነ ክፍተት አለው። ምክንያቱ ምክንያቱም በጀቱ ሳይሟላ ወይም ሲጎል ስራውን ለማካሄድ እንቅፋት የሚፈጥርበት ሁኔታ ስላለ በማቋቋሚ አዋጁ ሌሎች የበጀት ምንጮችን እንዲጠቀም እድል ይሰጠዋል። ስለዚህ የተለያዩ አጋሮች የውጭ መንግስታት ሊሆኑ ይችላሉ እንደነ ዩኤንዲፒ የመሳሰሉት እና ሌሎች እንደነ ዩኤንዩናን የመሳሰሉ ሌሎች ዓለም አቀፍ ተቋማትን ድጋፍ ያደርጋሉ። ራሱ ኮሚሽኑም የተለያዩ የበጀት ምንጮችን በመፈለግ ስራውን ለማካሄድ እንዲረዳው የሚጠቀምበት አሰራር እንዳለ እግረ መንገዴን መግለጽ እፈልጋለሁ። ሁለተኛው ነገር ኮሚሽኑ ማረሚያ ቤቶችና ፖሊስ ጣቢያዎችን የማየትና የመከታተል ስራው ቋሚ ስራው ነው እንዳልከው በማቋቋሚያ አዋጁን በግልጽ ተቀምጧል የሰብአዊ መብት በመንግስት አካላት፣ የመንግስት ኃላፊዎች፣ የመንግስት ተቋማት በተለይ ደግሞ በስራ አስፈጻሚ አካል የሰብአዊ መብት ጥሰቶች እንዳይኖሩ የመከታተል የመቆጣጠር፣ ህጽፎ ሲገኙ እንዲታረሙ የማድረግ ኃላፊነትና ስልጣን ተሰጥተውታል። ስለዚህ ሁሉንም ማረሚያ ቤቶችና ፖሊስ ጣቢያዎች ሁሌም ክትትል ማድረግ በአፈጻጸም ደረጃ በጣም አስቸጋሪ ነው የሚሆነው። በጣም ሰፊ የሰው ኃይል ያስፈልገዋል፣ በጣም ሰፊ በጀት ያስፈልገዋል። እንደገና የዕለት ተዕለት ስራ ማድረግ ሁሉንም አጠቃላይ ስራዎቹን ማቆሙም ጭምር ሊሆንበት ነው። ምክንያቱም ኮሚሽኑ የማስተማር ኃላፊነት አለው። ስለ ሰብአዊ መብት አቤቱታ ሲቀርብ የመመርመር ኃላፊነት አለው። ለጥቃት ጥቃት ተጋላጭ የሆኑ የህብረተሰብ ክፍሎች፣ ሴቶች፣ ህጻናት፣ አካል ጉዳተኞች፣ የዕድሜ ባለጸጋዎች፣ ውሁዳን ብሔረሰብ አባላት እና የመሳሰሉትንም ልዩ ትኩረት ሰጥቶ የመከታተል ኃላፊነት አለው። ሰፊ ዘርፈ ብዙ የሆነ ኃላፊነት ስላለው ሌሎችን ስራዎች እንዳያካሄድም ያደርገዋል። ስለዚህ ምንድን ነው የምናደርገው? እቅድ በማውጣት በየአመቱ ወይም ደግሞ በሁለት አመት አንድ ጊዜ እንደየሁኔታው በማረሚያ ቤቶችና በፖሊስ ጣቢያዎች ክትትል ይደረጋል። ምክንያቱም እነዚህ የሚንቀሳቀሳቸው ማረሚያ ቤቶች እና ፖሊስ ጣቢያዎች ለመብት ጥሰት ተጋላጭ የሆኑ ተቋማት ናቸው። ስለዚህ እነዚሁ ታራሚዎች እና በህግ ጥላ ስር ያሉ ሰዎች ዜጎች ደግሞ ለመብጥሰት የተጋለጠ ስለሆነ ክትትል እናደርጋለን። ነገር ግን ሁሉንም በየዕለቱ ማድረግ ግን ከአፈጣጠም አንጻርም ተጨባጭና ተግባራዊ ሊሆን የማይችል ነው። ከዚህ ባሻገር ግን አቤታዎች በሚቀርቡበት ጊዜ አቤታዎች በቀጥታ ታራሚዎች ያቀርባሉ፣ በቤተሰቦቻቸው አማካኝነትም ያቀርባሉ። አቤታ በሚቀርቡበት ጊዜ ግን የትም ቦታ በመሄድ በማንኛውም ሰዓት በመሄድ አቤታውን መሰረት አድርጎ ግን የምርመራ ስራ ይካሄዳል። ኮሚሽኑ የመብጥሰት ደርሶብናል ያሉ ታራሚዎች ወይም ተጠርጣሪዎች ወይም በቀጠሮ ማረፊያ ያሉ ዜጎች ጉዳይ ተከታትሎ የደረሰው ጥሰት ትክክል ሆኖ በማስረጃ ሲያገኘው ጥሰት ፈጻሚዎቹ በሕግ የሚጠየቁበት ሁኔታም ይፈጥራል። ስለዚህ በሁለቱም መንገድ ነው። ነገር ግን አቤት ሳይቀርብለት ቀርብለት ክትትል የሚያደርግበት ግን ቅድም በጠቀስኩት አገባብ ነው ማለት ነው። ለመሆኑ በየፍርድ ቤቱ ተወካዮቻችሁን ትልካላችሁ? የፍርድ ሂደቶችን ለመታዘብ ያህል እንደ ታዛቢዎች ትልካላችሁ? አዎ የምንልክበት ሁኔታ አለ። ነገር ግን ሀገራችን ፍርድ ቤቶች በነጻነት እንዲሰሩ በነጻነት የሚንቀሳቀሱ ህጉና ስርዓቱ ስለሚፈቅድ ፍርድ ቤቶች ጉዳያቸውን በራሳቸው መንገድ እንደሚያከናውኑ ይታወቃል። የኢትዮጵያ ሰብአዊነት ኮሚሽን በመቋቋሚ አዋጁ በግልጽ እንደተቀመጠው በፍርድ ቤት የተያያዘ ጉዳይ፣ በሂደት ላይ ያለ ጉዳይ የማየት ስልጣንም የለውም ወይም ደግሞ በምክር ቤቶች የተያያዘ ጉዳይ በተወካዮች ምክር ቤት ወይም በፌዴሬሽን ምክር ቤት የተያያዘ ጉዳይም የማየት ስልጣን የለውም። ነገር ግን ጉዳይ ካለቀ በኋላ ግን የማየት ስልጣን አለው። ከተወሰነ በኋላ ክሰት ካለ ሰት ጉዳይ ካለ የማየት ስልጣን አለው። ግን በሂደት ያለ ጉዳይ ግን እንዲህ ቅድም እንዳልከው ለመታዘብ ካልሆነ በስተቀር አልጋ ገብቶ ጉዳዮችን እንዲያይ እንዲመረምር የሚያስችለው ኃላፊነት ወይም ማንዴት ስለሌለው ያንን አያደርግም። ግን ፍርድ ቤት በየጊዜው እኛን ለመብት የተያዙ ጉዳዮች ግን እንድናጣራ ወደ እኛ የሚመራበት ሁኔታ አሁን ባለፈው ዓመት ከዚህ ከቂሊንጦ የቀጠሮ ማረፊያ ቤት ጋር በተያያዘ በቃጠሎው ምክንያት እጃቸው አለበት ተብሎ የተጠረጠሩ ታራሚዎች ላይ ደረሰ ተብሎ የቀረበ የመብት ጥሰት ጉዳይ ላይ ለፍርድ ቤት በማቅረባቸው እነዚህ ዜጎች ፍርድ ቤቶች ደግሞ እኛ የመብት ጥሰቱን እንድናጣራ ኃላፊነት ሰጥተውናል። ይህንን እያጣራን በሂደት ላይ ነው ያለ ነው። ስለዚህ በእንደዚህ አይነት ሁኔታዎች በምንታዘዝበት ጊዜ፣ ጉዳዩ ወደ እኛ በሚመራበት ጊዜ የምናይበትና የምናጣራበት፣ የምንመረምርበት ሁኔታ አለ። ይህንን ስፋት ያለው የእስር ቤቶችና የወህኒ ቤቶችን የሰብአዊ መብቶች አያያዝ ጉዳይ በተመለከተ ከተለያዩ የሀገር ውስጥና ዓለም አቀፍ ተቋማት ምላሽ ለማግኘት እየሠራሁ ነው። ከፌዴራል ፖሊስ አንስቶ ከየፖሊስ ተቋማቱ፣ ከፌዴራል የማረሚያ ቤቶች አስተዳደርና አቤቱታዎች ከሚሰሙባቸው ወህኒ ቤቶችና ማቆያ ስፍራዎች፣ ከቀድሞ ታራሚዎችና ከአሁን ታራሚዎች ወይም የተያዙ ሰዎች ቤተሰቦች፣ እንዲሁም እርስዎ አድማጭ፣ የእርስዎ የራስዎ ጉዳይ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዛሬ አምስት ዓመት አውጥቶት በነበረ አንድ ሪፖርቱ በኢትዮጵያ ወህኒ ቤቶች ውስጥ በተናጠል ወይም ለብቻቸው እንዲታሰሩ በመደረጋቸው ምክንያት እስር ቤቶቹ ባለባቸው መጨናነቅ በቂ የጤና ጥበቃ አገልግሎት ባለመኖሩ እስከ ስድሳ ሁለት ከመቶ የሚሆኑ እስረኞች የአእምሮ ጤና መታወክ የደረሰባቸው መሆኑን የኢትዮጵያ የጤና ጥበቃ ሚኒስቴር አውጥቶታል ያለውን መረጃ አንተርሱ አስታውቋል። ሌሎቹ እስከ መብቶች ጋር የተያያዙ ክሶች ዛሬ ያለውንስ ሁኔታ የውጭ ጉዳይ መስሪያ ቤቱ እንዴት ነው እየተከታተለ ያለው? ጠይቄያለሁ፣ መልስ እየጠበቅኩ ነው። ዓለም አቀፍ ቀይ መስቀል ኮሚቴ አይሲአርሲ ነው በምህፃር። እንዲህ አይነቶቹ ጉዳዮች ከሚያስጨንቋቸው አካላት አንዱ ነው። ጠይቄ ነበር። የህዝብ ግንኙነት ኦፊሰሯ ኦሬሊ ላሻን መልሳቸውን በኢሜል ሰጥተውኛል። እንዲህ ይነበባል። ዓለም አቀፍ ቀይ መስቀል ኮሚቴ አይሲአርሲ በሙሉ ሀገሪቱ ያሉ ሁሉንም ፌዴራልና የክልሎች እስር ቤቶች እንዲያይ ተፈቅዶለታል በአሁኑ ጊዜም አይሲአርሲ ኢትዮጵያ ውስጥ አዲስ አበባ የሚገኙ ሶስት እንዲሁም ዝዋይ ሸዋሮቢትና ድረዳዋ ያሉ በጠቅላላ ስድስት እስር ቤቶችን እየፈተሸ ነው በአንዳንድ ክልላዊ እስር ቤቶችም በትግራይ በአፋር በአማራ በኦሮሚያ በበንሻንጉል ጉሙዝ በሐረሪ በደቡብ በጋምቤላ ሊኖሩ ይችላሉ በሚባሉ ሁኔታዎች ላይ በመመርኮዝ በማቆያ ስፍራዎችም ድጋሚና የክትትል ጉብኝቶችን ያደርጋል። እነዚህ ጉብኝቶች የሚደረጉት በአይሲአርሲ መደበኛ የአሰራር አካሄዶች መሰረት ነው። እነዚህም ከእስረኞች ጋር በግል መወያየት፣ የእስር ቤቶቹን ሁሉንም አካባቢዎች ማየት ከባለስልጣናቱ ጋር ቀጥተኛና ምስጢራዊ ንግግሮችን ማድረግ ናቸው። ፍተሻዎቹ የሚደረጉት እስረኞች የተያዙባቸው ምክንያቶች ምን ይሆኑ ምን የተያዙት በክብርና ስብዕና በተሞላ ሁኔታ እንደሆነ ለማረጋገጥ ነው። ዓለም አቀፍ ቀይ መስቀል ኮሚቴ በመላው ዓለም በእስር ስፍራዎች በሚሰራባቸው መንገዶች መሰረት በጉብኝታችን ላይ የምንነጋገረው ከሚመለከታቸው ባለስልጣናት ጋር ሲሆን ከመካከላቸው እኛም ድጋፍ ልንሰጥባቸው የምንችላቸውን የማረሚያ ሀሳቦችም እናቀርባለን። ኢትዮጵያ ውስጥ ያሉ የእስር ስፍራዎችን የሚመለከተው ጉዳይ የሚወድቀው በሚስጥራዊነት በሚያዙ ከብሔራዊና ክልላዊ ባለስልጣናት ጋር በሚደረጉ የሁለት ወገን ውይይቶች እርከን ውስጥ ነው። ይህኛ በምንሰራባቸው ሀገሮች ሁሉ ውስጥ የምንከተለው ነው። ኢትዮጵያ በአውሮፓ የዘመን አቆጣጠር ከ2012 እስከ 2015 ዓ ም ላሉት ዓመታት የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት አባል ነች። በሌላ በኩል ግን የመንግሥታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ብርቱ ስጋቱን ከሚገልጽባቸውና ቅሬታ ከሚያሰማባቸው ሀገሮች አንዷም ኢትዮጵያ ነች። የኤጀንሲው ከፍተኛ ኮሚሽነር ዛይድ ረዓድ አልሁሴን ባለፈው ዓመት ተገኝተው በነበረበት አንድ ዓለም አቀፍ መድረክ ላይ ይህንኑ ሥጋታቸውን አሰምተው ነበር።

ከመጠን ያለፈና ገዳይ ኃይል እንደምትጠቀም የሰዎችን ደብዛ በኃይል ማጥፋትና ሕፃናትን ጨምሮ በገፍ የሚካሄዱ ጅምላ እስራቶችን እንደምታካሂድ የሚቀርቡባት ተደጋጋሚ ክሶች እንዲሁም በሲቪል ማኅበረሰብ በመገናኛ ብዙሐንና በተቃዋሚዎች ላይ የጣለቻቸው አሳሳቢ ገደቦች በጥልቅ ያስጨንቁናል። አስፈላጊ ፍተሻዎችና ክትትሎችን ኢትዮጵያ ራሷ ባቋቋመቻቸው ተቋማትና መሥሪያ ቤቶች እንደምታደርግና አስፈላጊ ናቸው የምትላቸውን እርምጃዎች እንደምትወስድ በየወቅቱ የምትናገር በመሆኗ እንዲህ ዐይነቱን አካሄድ እንደሚያደንቁ የሰብዓዊ መብቶች ከፍተኛ ኮሚሽነሩ ዘይድ ራአድ አልሁሴን ጠቁመው፣ ክሶቹን ለማጠናከርም ይሁን ለማስተባበል እንዲቻል መንግሥቷ ነጻ ወገናዊነት የሌለውና ዓለም አቀፍ ጥረትን የማስተናገድ ሐሳብንም ግምት ውስጥ እንዲያስገባ አሳስበዋል። በዚህ የመንግሥታቱ ድርጅት የሰብዓዊ ጉዳዮች ከፍተኛ ኮሚሽነር ሐሳብና በሌሎችም መንግሥቱ ላይ በሚነሱ ክሶች ላይ የከፍተኛ ኮሚሽነሩ ቢሮ ዛሬ ምን እንደሚል ከጅምላ እስራት፣ ደብዛ ማጥፋትና ሌሎችም ስጋቶቹ ጋር የተያያዙ ጥያቄዎችን ይዤ ተጻጽፌ ነበር። የቢሮው የሕዝብ ግንኙነት ኦፊሰር ኒኮሊታ ፓንታ በኢሜል እንዲህ የሚል መልስ ሰጥተዋል። ኢትዮጵያ የስቃይ አያያዝ ማስወገጃ ዓለም አቀፍ ስምምነት ፈራሚ ባለመሆኗ ምክንያት የስቃይ፣ የአዋራጅ የሰብአዊ አያያዝና ቅጣት ማስወገጃ ንዑስ ኮሚቴ አባላት በኢትዮጵያ ጉዳይ መናገር አይችሉም። በተጨማሪም ጸረ ስቃይ አያያዝ ኮሚቴ ኢትዮጵያን ስላልጎበኘ በማስረጃ የተደገፈ ትንታኔ መስጠት ይሳነዋል። በመጨረሻም የስቃይ አያያዝ ጉዳዮች ልዩ ራፖርተር ወደ ሀገሪቱ አልሄደም። ስሞታዎች የሚደርሱትም አልፎ አልፎ ነው። የኢትዮጵያ ማረሚያ ቤቶች አስተዳደር እስረኞችን የሚይዘው ሰብዕናቸውን ጠብቄ ነው ይላል። የአስተዳደሩን የህዝብ ግንኙነት ጽህፈት ቤት ረዳት ኃላፊ አቶ አዲሱ ጴጥሮስን አነጋግሬያለሁ። የሥራ ማረሚያ ቤቶች የህግ ታራሚዎችን ሰብአዊ መፍታ ክብሮ ነው የሚይዘው። ይህንንም እንደ ቀይ መስቀል እና የሰብአዊ መብት ድርጅቶች እየመጡ ይጎበኛቸዋል። እሱንም በየግዛት ይሰጡናል። እንግዲህ ካንግረስ በሚሰጡን አስተያየት መሰረት አዎንታዊ የሆነ ምላሽ ነው እየሰጡን ያለ እንደዚህ አይነት ነገሮች እኛ እንሰማለን። ነገር ግን ይሄ ብዙ ጊዜ ሀሰት የሆኑ መረጃዎች ናቸው። በተለያዩ ጊዜም እንደዚህ የሞተን የተባለ ዚህ በፊት በእናንተ ጣቢያ ተዘግቦ እኛ ማጣራት አድርገን ነበር። ልክ እንደ ማንኛውም ውጭ እንዳለው ህብረተሰብ ሁሉ ይታመማሉ። መጀመሪያ እዛ ባለው ክሊኒክ እና እኛ ሆስፒታል አስፈላጊ የሆነ ስም ይደረግላቸዋል። ከሆስፒታላችን አቅም በላይ ሲሆን ደግሞ ሪሰርች ተብለው ሕክምና ላይ ያሉ የሚያልፉ ያለፈ አለ። ከዛ ውጭ ግን አብዛኛውን የተሰማ ወደ ከእውነት የራቀ መረጃዎች ናቸው የሚሉ ባለፉት አራት ወራት ውስጥ ብቻ ሶስት ሰዎች ምርመራ እየተደረገባቸው እንደሞቱ፣ እንደውም አንደኛው ከትናንትና በስቲያ ሶስተኛ ወንጀል ችሎት የቀረበ ታሳሪ እፊቱ ድብደባ ተደርጎበት አንደኛው ሲሞት ማየቱን ተናግሮ ነበረ። እንደዚህ አይነት ሁኔታዎችን ስትከታተላላችሁ እኛ እንግዲህ ይሄን ነገሩ እኔ መረጃ የለኝም። ነገር ግን እያንዳንዱን ነገር የሚሆነውን በየጊዜው ክትትል ይደረጋል። ከፍተኛ አመራሩ ሳይቀር ታች ድረስ እየወረዱ ነው በየጊዜው ሱፐርቫይዘር የሚያደርጉ ከነሱም በተጨማሪ የውጭ አካላትም፣ ቅድም እንደነገርኩ፣ ተገቢውን ክትትል ነው የሚያደርጉት። እንግዲህ በሕመም የሚሞቱ ይኖራሉ። እሱም አስፈላጊው ሕክምና ከተደረገላቸው በኋላ ነው። ከሆስፒታልም ማስረጃ ፖሊስም በተገቢ ሁኔታ ይከታተላል። ከፖሊስም ማስረጃ ማግኘት ይቻላል። በእኛ በኩል ይሄ ድብደባ ምን የሚባል ነገር እኛም ግራ ነው የሚገባ ነው። ፍርድ ቤትም እየጊዜው ለምንጠየቃቸው ጥያቄዎች ተገቢው ምላሽ እየሰጠን ያለ በቂ የሆነ ማስረጃ ጋር ነው የምናቀርበው። እንደዚህ አይነት ክሶች በነገራችን ላይ ከታሳሪዎቹ ብቻ ሳይሆን የሚሰሙት ከሰብአዊ መብቶች ተሟጋቾች ድርጅቶች ይሰማሉ። እንደ ሂውማን ራይትስ ዋች አይነት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ቢሮ ኮሚሽነሩን ራሳቸውን ጨምሮ ይሰማሉ። ከጅምላ ስርዓቶች ጀምሮ በእስር ቤቶች ውስጥ የሚካሄዱ የስቃይ አያያዞች እንዳሉ ነው የሚሰሙት። እነዚህን እንዴት ነው የምታዩት እናንተ እነዚህን ክሶችና ወንጀላዎች? ይህንን እኮ በአካል ገብተው እኛ እንደውም ጋዜጠኞችን ገብተው ቢያረጋግጡ ደስ ይለናለኝ። ለማንኛውም ሰዓት ልትመጡ እንደው ከቃል ባለፈ በተግባር ላይ ቢታይ የበለጠ የተሻለ ነው የሚመስለኝ። መብታቸው ተጠብቆ በአግባቡ ነው የሚያዙት እንጂ በዚህ አይነት ችግር እስካሁን ድረስ እኔ የስከመሩ ድረስ አጋጥሞ ማያውቅን ይወራል ወሬውን ግን ታች ድረስ ወርደን እናያለን። የከፍተኛ አመራሩም ይወርዳል። እውነት የራቀ ነው ብዙ ጊዜ ሆኖ የሚገኘው እንግዲህ። ሰው ለምን አወራችሁ ለምን ተናገራችሁ ማለት አይቻልም። ትልቁ ነገር ግን ተግባር ላይ ያለው ነው መሬት ላይ ያለው ሲታይ እኛ እንግዲህ በአግባቡ እንደሚያዙ ነው የማውቀው። ከዓለም አቀፍ ቀይ መስቀል ኮሚቴ በተጨማሪ ጋዜጠኞች ወይም ሌሎች ነጻ አካላት በየጊዜው በጠየቁ ጊዜ በእስር ቤቶች ውስጥ እየገቡ እስረኞችን እራሳቸውን ማነጋገር እንዲችሉ ትፈቅዳላችሁ እንዴ? ፈቀዳለ። እንደውም እኛ በደስታ ነው የምንፈቅደው። ይመጣሉ፣ እንትን ብለን የሚፈልጉትን አማርጠው መጎብኘት ይችላሉ፣ ማየት ይችላሉ። ከዚህ በፊትም ገብተው ብዙ እኮ ዘገባዎች ነው የሰሩ ጋዜጠኞች አሉ። መርማሪዎችና የወህኒ ቤት አንዳንድ ሰራተኞች ወይም እዛ ያሉ ኃላፊዎች እጅግ አምባገነን ናቸው። እንደውም የመንግስትን ትእዛዝ ሁሉ አይቀበሉም። የብዙ ባለስልጣናትን ትእዛዝ የማይቀበሉ የፍርድ ቤትን ትእዛዝ የማይቀበሉ እንደፈለጋቸው የሚኖሩ ካደረጉ በኋላም የሚክዱ ሰዎች ናቸው። ያንን ማድረጋቸውንም የሚሉ ክሶች አሉ። ይህን ትሰማላችሁ? ማረሚያ ቤት የምናስፈጽመው እኮ የፍርድ ቤት ውሳኔን ነው። በፍርድ ቤት ውሳኔ መውጣት አይችልም። ከወጣም በሕግ እንደሚጠይቅ አውቀዋለሁ። ስለዚህ የፍርድ ቤትን ትእዛዝ ነው። ወደ እኛ የሚመጡትም በፍርድ ቤት ውሳኔ ነው። አቅርቡም ስለም በፍርድ ቤት ፍርድ ቤት ይቀርባሉ። የማናቀርብበት ጊዜ ያለ አይመስለኝም። ነገር ግን አልፎ አልፎ የመኪና እጥረት ሊኖር ይችላል። በጣም አዲስ አበባ ላይ በርካታ ፍርድ ቤቶች ነው ያሉ። እዛ ሁሉ በታፍ ላይ ደርስ ይችላል። ይህንንም ፍርድ ቤትን ይቅርታ እየጠየቅን በሌላ ጊዜ በመጠበቅ ሁኔታ አለ። ወይም ህክምና ላይ ሊሆን ይችላል። በተለያየ ምክንያት ሊሆን ይችላል እንጂ ማረሚያ ቤት በፍርድ ቤት ውሳኔዎች የወጣበት ጊዜ የለም። የሚያስፈጽመው የፍርድ ቤት ውሳኔ ነው። አቶ አዲሱ ጴጥሮስ ለሰጡኝ ማብራሪያ ለጊዜው እጅግ በጣም አመሰግናለሁኝ። ይሄንን ውይይት እንቀጥላለን። እንግዲህ ሌሎችም አካላት ባሉበት እንደዚሁ አስተያየቶን ሐሳቡን ማንሸራሸር እንዲችሉ የመንግስትንም አቋም መግለጽ እንዲችሉ እድል እከፍታለሁኝ። እንደገና ተመልሼ እመጣለሁኝ። በጣም እግዜር ይስጥልኝ። ለዛሬ እኔም አመሰግናለሁ። ይህ በእንዲህ እንዳለ ሁማን ራይትስ ዋች የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን በቅርቡ ባወጣው የ2017 ዓ ም የዓለም የሰብአዊ መብቶች ይዞታ ሪፖርት ውስጥ ኢትዮጵያ ውስጥ አለ የሚለውን ሁኔታ በዘገበበት ክፍሉ የእስር ቤት ሥቃይና በዘፈቀደ መታሰር በሚል ርዕስ የሚከተለውን አስፍሯል። እንዲህ ይነበባል። የኢትዮጵያ የጸጥታ ኃይሎች ሲቪል ለበስ የጸጥታና የደህንነት ኃይሎችን ጨምሮ የፌዴራል ፖሊስ ልዩ ፖሊስና ወታደሮች በሕጋዊና ድብቅ ማቆያ ቤቶች ውስጥ የታሰሩ የፖለቲካ እስረኞች ቃል እንዲሰጡና መረጃ ለማውጣጣት ይገርፏቸዋል፣ አሊያም ያልተገባ አያያዝ ይፈጽሙባቸዋል። በቅርቡ በተካሄደው ሰላማዊ ሰልፍ ተያይዞ ከታሰሩት አብዛኞቹ በእስር ቤቶችና በወታደር ካምፖች ጨምሮ ሥቃይ እንደደረሰባቸው ተናግረዋል። በርካታ ሴቶች በእስር ቤት ውስጥ መደፈራቸውን አሊያም የወሲብ ትንኮሳ እንደደረሰባቸው ተናግረዋል። እንደዚህ አይነት የመብት ጥሰቶችን በፈጸሙ የጸጥታ ኃይሎች ላይ ምርመራ ስለመካሄዱ ወይም ስለመቀጣታቸው ምንም ፍንጭ የለም። ሙሉውን ሪፖርት ከሁማን ራይትስ ዋች ዌብሳይት ማግኘት ይቻላል። የስቃይ አያያዝ ሰለባዎችና ከስቃይ አያያዝ የተረፉ ሰዎችን ጉዳዮች የሚከታተለውና የሚሟገተውም ሰርቫይቨርስ ኦፍ ቶርቸር ኢንተርናሽናል፣ ሌሎችም ዓለም አቀፍና የሀገር ውስጥ አካላት የሚሏቸውን ይዤ በሌላ ዝግጅት እመለሳለሁ። ለአሜሪካ ድምፅ ሶሎሞን አባተ ነኝ። ዋሽንግተን ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ማስተናገዳችሁ አዲሱ አበበ ነኝ። ንጉሡ ታምሬ ፕሮግራሙን እያቀነባበረ ነው። ሁለተኛውን አጋማሽ ልንጀምር ነው። ጃጃጃ የሙዚቃ ቃና እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ዘወትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። የሙዚቃ ምርጫችን በውጭ ሀገር ቋንቋ የተሰሩ በተለይም በእንግሊዝኛ ቋንቋ የተዘፈኑ ዘፈኖች ተመርጠው ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራማችን ነው። አብሬያችሁ የማመሻው ጽዮን ግርማ ነኝ። አብራችሁ ዱዌት ሁለት ድምፃውያን ባንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል፣ ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከእህቱ ማሪያን ጋር በ1765 ዓ.ም የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫ አለው። ማርቪንጌ እና ታሚ ቴርል በ1967 ዓ ም ኤንት ማውንቴን ሃይ ሲሉ ያቀነቀኑ ትልጋብስ ከማርቪን ጌይና ታሚ ወደ ዶሊ ፓርተንና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ አሻገራለሁ። ዶሊና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓ ም አይስላንድስ ኢንደስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢንደስትሪም When I met you, there was peace on I set out to get you with a fine tooth comb. I was soft inside, there was something going አሁን ደግሞ ወደ ሁለት ድምጸ መረዋ እንስት ድምጻውያን ዜማ ልውሰዳችሁ ዊትኒ ሁስተን ና ማሪያ ኬሪ በጋራ ወዳቀነቀኑት ዜማ። ዊትኒ ና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት ዓመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምታስበውን ስትጠየቅ ስለ እሷም ምንም አላስብም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ትመልስ ነበር። ከስምንት ዓመታት በኋላ ግን ሁለቱ ድምፃውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር፣ ዊትኒ በሞት እስክታልፍ ድረስ። ማሪያ እና ዊትኒ በ1998 ዓ ም ዌን ዩ ብሊቭ ሲሉ ያቀነቀኑትን ተከታዩ ምርጫ ያል አድርገው Now we are not afraid It's hard to kill 1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን አይ ኒው ዩ ዌር ዌቲንግ ፎር ሚ ዜማ ተጋበዙልኝ። መጨረሻ ዜማ አድርጌ ልሰናበታችሁ አይ አም ዮር ኤንጀል ይሉናል ሲሊንዲዮ ና አርኬሊ በ1998 ዓ ም በጋራ ባቀነቀኑት ዜማ። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሻሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል እገባለሁ። ለዛሬው በሴሊን ዲዮንና አር ኬሊ አይ አም ዩር አንጅል ሰናበታችሁ። ደህና እደሩ። የዜና ማጠቃለያ ይነበባል። ልዩ ካውንስል ሮበርት ሚለር የሚመሩት ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ ገብታለች የሚለውን ክስ የሚመረምረው የዩናይትድ ስቴትስ ፌዴራላዊ አካል የመጀመሪያው ክስ በይፋ እንዲመሰረት አጽድቋል። ክሱ እንደሚመሰረት ትላንት አርብ ያሳወቁት የሚዲያ ዘገባዎች ናቸው። ከስልጣን የተወገዱት የካቶላኒያ ፕሬዚደንት ካርተስ ቤድሞንት ያስወገዳቸውን ካቢኔ ውሳኔ እንዲቀበሉ የስፓኝ ማዕከላዊ መንግስት ካዘዛቸው በኋላ ለካቶላንያ ነጻነት መታገል ቀጥላለሁ ሲሉ ዛሬ ቃል ገብተዋል። አንድ የፈረንሳይ ፍርድ ቤት የኢኳቶሪያል ጊኒ ምክትል ፕሬዚደንት ቶዶሪን ኦቢያንግን ባለፈው አርብ የሶስት ዓመታት እስራት በየኖባቸዋል። ይሁንና አሁን ነ አይታሰሩም። የሀገራቸውን ገንዘብ ፈረንሳይ ውስጥ የቅንጦት ንብረቶችንና ሌሎች ጥሪቶችን ለመግዛት አውለውታል በሚል ክስ ነው የተፈረደባቸው። ቶዶርን ኦቢያንግ የኢኳቶሪያል ኬኒ ፕሬዝደንት ዶሮር ኦቢያንግ ልጅ ናቸው። የአሜሪካ ድምፅ ራዲዮ ጣቢያ ከምሽቱ 3 እስከ 4 ሰዓት በኢትዮጵያ አቆጣጠር በ19ና በ25 ሜትር ባንድ ያሰማውን ፕሮግራም ፈጸመ።